ጤናና አካባቢ የዓለም ኤድስ ቀን መታሰቡ መልካም ነው ግን ካልጠፋ ቀን በገና በዓል መዳረሻ መሆኑን አልፈልገውም ይላሉ ኡርዙላ ፊሸር ጀርመናዊቱ ወይዘሮ በጎርጎሮሳዊው 1993 ዓ ም ነው ኤች አይቪ ተዋሲ በደማቸው ውስጥ እንደሚገኝ ያወቁት ያኔ ይላሉ ወይዘሮዋ ያኔ በጀርመን ሀገር ስለ ኤች አይቪ ተዋሲ በይፋ ለመናገር አይደፈርም ነበር። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ የዘንድሮ የዓለም ኤድስ ቀን መሪ ቃል እርምጃ መውሰጃው አሁን ነው የሚል ነው። ከጸረ ኤች አይቪ መድኃኒቱ መዳረስ ጎን ለጎን የተዋሲው ስርጭት ካለፉት አስራ አምስት ዓመታት ወዲህ በ ሰላሳ አምስት በመቶ ቀንሶ መታየቱ ተነግሯል። የተባበሩ መንግስታት ድርጅት እስከ 2030 ዓ.ም ያራዘመው ዘላቂነት ያለው የልማት ግብ እስከ ተጠቀሰው ዓመት ድረስ በሽታውን ለመቆጣጠር ፈጣን ስልት መከተል ያስፈልጋል ሲል ከገንዘብ አንስቶ ሁሉም ተገቢውን ሕክምና እንዲያገኝ ማድረግን ያጣመረ ዝርዝር መርሃ ግብር ዘርግቷል። የዕለቱ የጤናና አካባቢ እንግዳ የዓለም የኤድስ ቀን ሲታሰብ ምርምሩ ተስፋፍቶ የተሻለ ፍቱን መድኃኒት ተገኝቶ ማየት እንደሚመኙ ገልጸውልኛል። የግል ተሞክሯቸውን አክለው ከሀያ ዓመታት በፊት ስለ በሽታው የነበረውን ግንዛቤ አጋርተውናል። አብረን እንቆይ። ኡርዙላ ፊሸር ኤች አይ ቪ ተዋሲ በደማቸው ውስጥ እንዳለ የተረዱት በተለየ አጋጣሚ ነው። ያን ጊዜ ባለቤታቸው ሐኪም ቤት ገብተው ክብደታቸውም ቀንሶ ነበር። እናም የተገመተው የአንጀት ካንሰር ይዞታል ተብሎ ነበር። ምርመራ ሲደረግ ግን ጉዳዩ ይህ አይደለም። እናም ባለቤቴ በዚያን ጊዜ ለዶክተሩ አንድ ሰው እንዲህ ክብደቱ ሊቀንስ የሚችለው በሁለት ነገሮች ብቻ ነው፣ አንድም ካንሰር፣ ያም ካልሆነ ኤድስ ከያዘው ነው አለው። ከዚያም ባለቤቴ ሲመረመር ተህዋሲው በደሙ ውስጥ ተገኘ። ያኔ እንግዲህ ለ23 ዓመታት በጋብቻ ስለኖርን እኔም መመርመር ነበረብኝ። እናም የእኔም ውጤት እንዲሁ ተመሳሳይ ሆናል። በዚያን ጊዜ አንድ ሰው ኤች አይቪ ተህዋሲ በደም ውስጥ እንዳለ በይፋ ከታወቀ ከህብረተሰቡ የሚገጥመው ምላሽ ራሱን ደብቆ እንዲኖር የሚገፋ ይመስላል። ፊሸር የያኔውን አሁን ወደኋላ ዞር ብለው እንዲህ ያስታውሳሉ። ያኔ አንድ ሰው ተዋሲው በደሙ እንዳላረጋገጠ ማለት የሞት ፍርድ ተፈረደበት እንደማለት ነው። ህብረተሰቡን ከተመለከትም ደግሞ ማንም ምንም አይልም ነበር። ሰው ዝምታን ይመርጣል። እኔም ብሆን እጅግ ቅርብ ለሆኑ ዘመድ ወዳጆች ነው የነገርኩት። ያውም እሱም ከአንድ ዓመት በኋላ ነው እንጂ ዝም ነው ያልኩት። ፊሸር እና ባለቤታቸው በኤች አይቪ ተዋሲ ሊያዙ የቻሉበት አጋጣሚ እሳቸው እንደገለጹት ከተጠቀሙት ደምና የደም ምርቶች ጋር በተያያዘ ምክንያት ነው። በወቅቱም ወደ ቦን ከተማ መጥተው የተፈጠረው ስህተት ያስከተለውን መዘዝ ለማሳየት ለመንግስት በእማኝነት ቀርበዋል። ጉዳዩን ይዘው ሲሟገቱም ለእነሱ ብቻ ሳይሆን በተመሳሳይ ችግር ለበሽታው ለተጋለጡ ወገኖች መብት መከበር ጭምር እንደሆነ ያስረዳሉ። በ1988 ዓ.ም ነው በይፋ ስለ ጉዳዩ ለመናገር አደባባይ የወጣ ነው። ያንን ያደረኩት ለራሴ ብቻ ሳይሆን ለመሰረታዊ ጉዳይ ስል ነው። ለመብታችን የታገል ነው። አንድ ሰው በመርፌ ወይም በሌላ ምክንያት በተዋሲው ሊያዝ ይችላል። ይህ ደግሞ አሁንም ሊያጋጥም የሚችል ነገር ነው። በዚያን ጊዜ ግን እኔና ባለቤቴ ስለ ጉዳዩ በይፋ ለመናገር አደባባይ የወጣ ነው። በድፍረት ነው። ሆኖም ግን በሽታው ዛሬም እንደነውር በይፋ የማይወራለት በሽታ ነው። በጥቅሉ ሰዎች ስለዚህ በሽታ በይፋ ለመናገር አይደፍሩ። በዚያን ወቅት የኤች አይቪ ተዋሲ በደም ውስጥ መኖሩን በአደባባይ የሚገልጽ ወይም ለሰዎች የሚናገር ራሱ መልሶ መሳቀቅና ጭንቀትን እንደሚያተርፍ ነው ውርዙላ ፊሸር የሚናገሩት። ለምን ይሆን ስለ ኤች አይቪ መነጋገር እንደ ነውር የሚታየው? እኔ እንደሚመስለኝ በዋናነት በወሲብ የሚተላለፍ ስለሆነ ነው። ወሲብ ሰዎች በይፋ ከማይነጋገሩባቸው ጉዳዮች አንዱ ነው። ይህ እኔ አስተያየት ነው። እናም በእኔ አስተያየት እንዲህ ያለው አመለካከት ጊዜው ያለፈበት ይመስለኛል። እኔ እንዲህ ነው የሚገባኝ። ከ20 ዓመታት በፊት ስለ ጸረ ኤችአይቪ መድኃኒቶች በስፋት መገኘት አይደለም፣ ተህዋሲውን ሊያዳክምና የታማሚዎቹን የበሽታ መከላከል አቅም ለመገንባት የሚያስችል ስልት ስለመኖሩ አይወራም ነበር። መድኃኒት የሌለው በሽታ የሚለው አገላለጽ በራሱ ወይዘሮ እንዳሉት ከሞት ፍርድ ያልተናነሰ ፍርሃትን ያነግስ ነበር። በርካታ በተዋሲው የተያዙ ወገኖች እንዲህ ባለው አገላለጽ ብቻ ተጨንቀው ዕለተ ሞታቸውን ተስፋ በመቁረጥ ጠብቀዋል። ኡርዙላ ፊሸር እሳቸው በተዋሲው መያዛቸውን ባወቁበት ወቅት እንዳሁኑ ባይሆንም ጀርመን ሀገር መድኃኒት እንደነበር ያስታውሳሉ። በ1985-86 ጀርመን ውስጥም ሆነ በአንዳንድ ሀገራት የነበረው አንድ መድኃኒት ብቻ ነበር። በዛን ጊዜ አንድ ሰው በደም ውስጥ ያለውን የተዋሲ መጠን መለካት አይችልም ነበር። የመድኃኒት ፋብሪካዎች በ1988 ዓ ም ነው መመርመሪያውን የፈለሰፉት። ከዚያ በኋላ ግን በኤች አይቪም ሆነ ኤድስ ላይ በጀርመን እና በመላው ዓለም ብዙ ተሰርቷል። እናም በአሁኑ ጊዜ ከሀያ የሚበልጡ መድኃኒቶች አሉ። በዚህ ረገድ ያለው መሻሻልም እየቀጠለ ነው። በአሁኑ ጊዜ መድኃኒቶቹ መኖራቸው አንድ ነገር መሆኑን የሚገልጹት ፊሸር መድኃኒቱ በየቦታው እንደ ልብ የሚገኝ ከሆነ ለታማሚዎቹም ሆነ ለሕብረተሰቡ አንድ ሸክም እንደ ቀለለ ይቆጠራል ይላሉ። መድኃኒት መበርከቱ ምርምሩ መጠናከሩም መልካም ሆኖ ሳለ ኤች አይቪ ተዋሲን በሚመለከት ወጣቶች ያላቸው ግንዛቤ ግን ያሳስባቸዋል። ከሀያ አመታት በላይ ተህዋሲውን መከላከል ላይ እንደሰራ ሰው ስመለከተው አስፈላጊው መረጃ በሚገባ ተዘጋጅቷል። ስለ ኤች አይቪ እና ኤድስ ለማወቅ የሚፈልግ ሁሉ በዚህ አማካኝነት ማወቅ ይችላል። ነገር ግን በርካታ ወጣቶች ስለዚህ የማወቅ ፍላጎት እንደሌላቸው አረጋግጫለሁ። ወይም ደግሞ ይሰማሉ፣ ግን መልሰው ይዘነጉታል። እናም እንዳልኩት ከ20 ዓመታት በላይ መከላከል ላይ እንደሚሰራ ግለሰብ ጀርመን ውስጥ በየአመቱ በምርመራ ኤች አይ ቪ በደማቸው የሚገኝ ሰዎች ቁጥር አለመለወጡ ያሳስበኛል። በተቃራኒው ይጨምራል። በዚያ ላይ በርካታ ወጣቶች አሁን መድኃኒት አለ የተወሰኑ መድኃኒቶች ወስጄ ያበቃል ብለው ያስባሉ። ሆኖም ግን እንዲያ ሳይሆን ሲቀር ያዝናሉ። አበ ተሐምዝ ሲ ከ ዓመታት በፊት ስለ በሽታው የነበረውና አሁን የሚታየውን ልዩነት አስመልክተው ደግሞ እንዲህ ይላሉ። በህክምናው ረገድ ያለው ልምድ እየዳበረ ሄዷል። በተቃራኒው ግን ሰዎች ዛሬም ጥንቃቄ የሚወስዱ አይነት አይደሉም። ሆኖም ግን ከእለታት አንድ ቀን በሚገኘው መድኃኒት ይህ በሽታ ሊድን ይችላል ብዬ ተስፋ አደርጋለሁ። በህክምናው አለም ብዙ እንደሚነገረው ካንሰርም እንደ ኤች አይ ቪ ይህ ነው የሚባል ፍቱን መድኃኒት ያልተገኘለት በሽታ ነው። ነገር ግን ከካንሰር ይልቅ ኤች አይቪ ኤድስ ብዙ ይወራለታል። ኡርዙላ ፊሸር ስለ በሽታዎቹ የሚሰጠው ግምት ልዩነት አለው ባይ ናቸው። አንድ ሰው ካንሰር ተገኘብኝ ቢል በተበላሸው የአካባቢ ተፈጥሮ ምክንያት የመጣ ስቃይ እንደሆነ ይታመናል። ነገር ግን አንድ ሰው ኤች አይቪ በደሜ ውስጥ አለ ብሎ ቢናገር ሰዎች በራሱ ጥፋት ያመጣው ነው ብሎ ያስባሉ። በስርዓትም እየኖረ ይሁን እራሱን እየጠበቀ ቢሆን ማለት ነው። እናም ይህ ሊገባኝ ያልቻለ ጉዳይ ነው። ለዚህም ነው ኤች አይቪ እንደ ማንኛውም በሽታ እንዲታይ የምንታገለው። ሆኖም ግን አሁንም የጥፋት በሽታ ተደርጎ ነው የሚወሰደው። ቀጠሉ እርዙላ ፊሸር። ዛሬ የዓለም ኤድስ ቀን ነው። እለቱ መታሰቡ አንድ ነገር ቢሆንም ሰዎች ቀልባቸው በገና በዓል ላይ በሆነ ወቅት መደረጉ ትኩረት ያሳጣዋል። የአለም የኤድስ ቀን ለገና በዓል ጥቂት ቀናት ሲቀሩት መታሰቡ ያሳዝናል። ምክንያቱም አመቱን ሙሉ ስለ ኤድስ መነጋገር ሲቻል ገና ተቃርቦ በየቦታው የተለያዩ ዝግጅቶች ገና ተቃርቦ በየቦታው የተለያዩ ዝግጅቶች ለዚህ ትኩረት በሚስቡበት ጊዜ ቀኑ እንዲታሰብ ተደንግጓል። ስለሱ ብዙ መነጋገር እንዲቻል በአመቱ መካከል ወይም መባቻ ላይ መደረግ ነበረበት። እንዲያም ሆኖ የዓለም የኤድስ ቀን የሚባል መኖሩ ጠቃሚ ነገር ነው። አንዱ ወይም ሌላው ሊድን የማይችል በሽታ መኖሩን በዚህ ጊዜ ማስታወስ መቻሉ በራሱ አንድ ነገር ነው። ከተዋሲው ጋር የሚኖሩ ወገኖችን ዛሬ ብዙ ባይጠናም የማግለሉ አካሄድ ለመረጃ ብዙም ቅርበት የሌላቸው በሚባሉ ሀገራት ብቻ ሳይሆን ሰለጠኑ በሚባሉት ጭምር መሆኑን እርዙ ላፊሸር አልሸሸጉም። ለዚህም በዚህ አመት የሚመኙትን እንዲህ በማለት ዘረዘሩ። ሰዎች ስለ በሽታው ያላቸው አመለካከት ግልጽ እንዲሆንና ኤች አይቪ በደማቸው የሚገኙ ወገኖችን ማግለል እንዲያቆሙ እመኛለሁ። በሽታው እንደ ማንኛውም በሽታ ታይቶ ሰዎች በየጊዜው በይፋ የሚነጋገሩበት እንዲሆን፣ አንድ ሰው ኤች አይቪ በደሙ መኖሩ ሲታወቅ በሐኪሞች ወይም ደግሞ በጉዳዩ ላይ በሚሰሩ የሩቅ ሰዎች ብቻ እንዲረዳ ባይተው እመኛለሁ። ምርምሩ በስፋት እንዲቀጥል በተዋሲው የሚያዙ ሰዎች ቁጥርም እንዲቀንስ እመኛለሁ። ስለ ኤች አይቪና ኤድስ በየመገናኛ ብዙሀን የሚቀርበው ዘገባና መረጃም ከጊዜ ወደ ጊዜ እየተሻሻለ መምጣቱን በተለይ ደግሞ አመታዊው የዓለም ኤድስ ቀን ሲታሰብ እንደሚበረክትም ሳይጠቁሙ አላለፉም። እሳቸው እንደታዘቡትም በዚህ ወቅት ብቻ ለበሽታው ትኩረት መስጠቱ ታርሞ አመቱን ሙሉ በተለያየ ጊዜያት እያሰለሰ ቢወሳ አስተማሪነቱ የበለጠ እንደሚሆንም እምነታቸው ነው። አድማጮች ከአመታት በፊት ጀርመን ሀገር ስለ ኤች አይ ቪ ና ኤድስ የነበረውን አመለካከት ከዛሬው ጋር በማነጻጸር የግል ተሞክሯቸውን ያካፈሉንን ጀርመናዊት ወይዘሮ ከልብ እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አስተያየት፣ ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ ለገሰ ነኝ። ሰላም ሁኑ።